radio okay. okay. የተወደዳቸው ምእመናን ምእመናት እንደምናላችው ሰላም እግዚአብሔር ከወላችሁ ጋር ይሆን። እንደሚታወቀው በሱማሌ ጂግጂጋ ሀገረ ስብከት በወራ ሐምሌ ውስጥ የደረሰ አደጋ አለ። የአብያተ ክርስቲያናት መቃጠል የክርስቲያኖቻችን የምእመናን መፈናቀልና በሕይወተ ስጋ መለየታቸውና መገደላቸውን በተመለከተ ሀገረ ስብከቱ ከፍተኛ እንቅስቃሴ እያደረገ ነው ያለው። ለማስታወስ ያህል ምዕመናን ወደ አስር አብያተ ክርስቲያናት አሉ። ከአስሩ አብያተ ክርስቲያናት ወደ ሰባት አብያተ ክርስቲያናት ሙሉ በሙሉ የተቃጠሉ ሲሆን ሶስቱ ግን ወደ ሰባ ፐርሰንት ሆኖ የተቃጠሉት። ከዚያም በቅርብ ጊዜ ወደ ሰባት ሚሊዮን ጨርሶ የተመረቀ የእመቤታችን የኪዳነ ምህረት ቤተክርስቲያን አለች እሷም አንድ ላይ ተቃጥሏል ማለት ነው። ሌላው ለማሳሰብ ያህል የካህናቱ በዚህ ሰማዕትነትን የተቀበሉ የተገደሉና በአሰቃቂ ሁኔታ ህይወታቸው ያለፉት ወደ ስድስት ካህናት ናቸው። በአጠቃላይ ቤተ ክርስቲያናችንም በዚህ ሁኔታ ስለ ሃይማኖታቸው ስለ ቤተ ክርስቲያናቸው ብለው ለተሰዉትና ሰማዕት ለሆኑት አባቶች ሰማዕትነት ማዕረግን እንደሚሰጣቸው በጥቅምት ሲኖዶሱ ይሄን ለማስተላለፍ እንዳሰበ በዚሁ ለማብሰር እወዳል እና ስለዚህ ለዚህ አስከፊና አሰቃቂ የሆነ አደጋ ምእመናኖቻችን የወገን ደራሽ ወገን ስለሆነ ቅዱስ ሲኖዶሱ በወሰነ ውሳኔ መሰረት በውስጥና በውጭ ላሉት ቤተክርስቲያናት ባስተላለፈው መመሪያ መሰረት የአውስትራሊያ ሀገረ ስብከት በማዕከል ደረጃ በሜልበርን አገረ ስብከት ባለው ቢሮ አብይ ኮሚቴን አዋቅሮ ይሄ አብይ ኮሚቴ በንዑሳን ኮሚቴዎችን በየስቴቱ ላሉት አብያተ ክርስቲያናት ንዑሳንን ካዋቀረ በኋላ ምእመናኑ በየአድባራቱ ያሉት ኮሚቴን በዚህ ኮሚቴ አማካኝነት አስፈላጊ የሆነ ትብብርና እርዳታ እያደረጉ ነው ያሉትና በዚህ አይነት ነው እየተንቀሳቀስን ያለ ነው። እዚህ አውስትራሊያ ውስጥ ወደ 11 የሚሆኑ የሀገረ ስብከቶች እንዳሉ ነው የገለጹት። እነዚህም የሀገረ ስብከቶች በያሉበት ምእመናኑን በማንቀሳቀስ እርዳታ ሁኔታዎችን እያሰባሰቡ ነው የሚገኙት ይህ የእርዳታ ሂደት የጊዜ ገደብ አለው ወይ? ሕብረተሰቡ ውስጥ ከቤተ ክርስቲያን ውጭ ያለው ሕብረተሰብ ክፍል ከቤተ ክርስቲያኒቷ ጋር አንድ በመሆን በኢትዮጵያ ውስጥ ላለው ለወገኑ የሚደርስበት አጋጣሚዎች ነሳ አመቻችታቸዋል ወይ? እውነት ነው። እንደሚታወቀው ይሄ የደረሰው አደጋ በኢትዮጵያ ወገኖቻችን ላይ የደረሰ ነው። ይህም ጉዳይ እንደ ሰብአዊነት ለሁሉም ልሚሰማውና ኢትዮጵያውያን ለሆኑት ሁሉ ትውልድ ኢትዮጵያውያንና ና ኢትዮጵያውያን የሚሰማቸውና ሊሰማቸውም የሚገባ ጉዳይ ስለሆነ በዚህ አጋጣሚ ኢትዮጵያውያን ለሆናችሁና ትውልድ ኢትዮጵያ ለሆናችሁ ሁሉ ጥሬን አስተላልፋለሁ። ይህም የመጨረሻው ለመሰብሰብ ያሰምነው ገደብ አለው እስከ መስከረም ሀያ ድረስ ነው። ከመስከረም ሀያ ድረስ ገንዘቦች ሁሉ ተሰባስበው በማዕከል ደረጃ ከተሰበሰቡ በኋላ ወደሚመለከተው ክፍል መስከረም ሀያ በኋላ ይላካሉ ብለን ነው ያሰብ ነው። ኮመን ዌልዝ ባንክ ካውንት ነንበር ከፍተናል። ስለዚህ ኢትዮጵያውያን ከዚህ ከቤተ ክርስቲያናችን ውጭ የሆናችሁም መናን መመናት ለዚህ በወገኖቻችን ላይ ለደረሰ ሁሉ ለምታደርጉት እርዳታና ትብብር ልዑል እግዚአብሔር ይባርካችሁ፣ ይቀድሳችሁ ከእንዲህ አይነት አደጋና መከራ አገራችን ኢትዮጵያን ይሰውርልን እላለው፣ የዘወትርም ጸሎታችን ነው። ብፁዕ አቡነ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ወለጋ የአውስትራሊያና ኒውዚላንድ አህጉረ ስብከት ዋና ሊቀ ጳጳስ ስለነበረን ጊዜ እናመሰግናለን። አመሰግናለሁ። እግዚአብሔር ባርክሽ።